ዛሬ የአባቶች ቀን ነው። የተወሰኑ ወዳጆቻችን አባቶቻቸውን የሚመለከቱ ትዝታዎቻቸውን ያካፍሉን ዘንድ ኤደን ገረመው ጠይቃቸው ነበረ። ግሩም ትውስታቸውንም እንደሚከተለው አጋርተዋል። ስሜ ዮሴፍ በጋሻ ይባላል። እኔ ስለ አባቴ የማስታውሰው ነገር አባቴ በመንግስት መስሪያ ቤት ውስጥ የኤሌክትሮሜካኒካል ዲፓርትመንት ኃላፊ ነበር። ስለዚህ ቤት ውስጥ ተበላሽቶ የሚጣለቅ አየለም። ሌላ ቀን ሰራለን። ለምሳሌ የተበላሸ ቴፕ ካለ ዲናሞ ይወጣና ለእኔ መጫወቻ መኪና ይሰራበታል። እና አንድ ወቅት ላይ አስታውሳለሁኝ ዲሽ ብርቅ በነበረበት ሰዓት እኔ ዲሽ ለመስራት ስጣጣር አይቶ የተወሰኑ እቃዎችን ብቻ ዲናሞ ሮተር ምናምን ጨማምሮ እያነበብኩኝ ከላይብራሪ ያመጣለሁ እሱም በራሱ መንገድ የገባውን ነገር ያደርጋልና ተጋግዘን የራሳችንን እንዲ ሰርተን ጣራ ላይ ሰቀል ነው። እንዳሰብነው የቴሌቪዥን ቻናል አላመጣለንም ግን የምንኖረው ከሳንች ቤተ መንግስት አካባቢ ነው እና የሰፈራችን በኩል የሚያልፉ የሬዲዮ ሞገዶችን እየጠለፍን በሬዲዮ ናችን እንሰማ ነበር። ቤት ውስጥ የሚበላሽ እቃ አልጥልም። ያሉትን ነገሮች ፊክስ ማድረግ ማስተካከል፣ ማሰራት ነው የሚቀለኝ። ይሄ ደግሞ አባቴ ያስተማረኝ ነው ብዬ ነው የማስበው፣ ምክንያቱም ይሄንን ነገር ከአባቴ ወስጄ ያለሁት። ለምለም ወልደ ማርያም እባላለሁ። በልጅነት የሞተው ግን በጣም በጣም ብዙ ሚሞሪዎች አሉኝ፣ በጣም ደስ የሚሉም። በህይወታችን ትልቅ አሻራ አሳልፎብን ሄደ ሰው ነው። በልጅነታችን ያ ስምንት ነን፣ ከኛ ውጪ ደግሞ ሌላ ብዙ የእህት ወንድም ልጆችን አምጡት ያሳድግ ነበር እና እነዚህም ልጆቹ ሲያሳድግ በትምህርት ነው እንዲታነጹ የሚፈልግ የነበረው። ሁላችንንም ተምረን ትልቅ ደረጃ እንድንደርስ ነበረ ሀሳቡ። ሳቅ ጨዋታ፣ ልጆቹን በጣም ነበር የሚወደው እና በጣም ለፍቶን ያሳደገን የነበረው ከዛ ውጪ ግን በቃ የማረሰው ሜሞሪ። አንድ ጊዜ ህጻን እያለ ለእኔ ከፋይ ሱሪ ነገር ገዛ፣ ሸሚዝ ገዛልኝ እና ሹራብ ገዛልኝ። እኔን እንደዛ ካለበሰኝ በኋላ እሱ ራሱ የሆነ ከፋይ ጥቁር ሱሪ ለበሰና ሸሚዝ ወደ ውስጥ ከቶ ሹራብ ያዘ። ከዛ ስራ ቦታ ነበር የሚወስደኝ የራሱ ስራ ቦታ እና እዛ ይዞኝ ለመሄድ ሲዘጋጅ አባቶች ሹራባቸውን ወደ ጀርባቸው ያዝ እንደሚያደርጉት አድርጎ አንጠልጥሎት ነበር። እኔም እንደዛ አርጌ በቃ በጣም ደስተኛ ነበር፣ እሱ ይዞኝ ስለሚሄድ አንደኛ። በዚህ ላይ አለባበሳችን አንድ አይነት ነበር። በዚህ ላይ በቃ ስራ ልወሰድ ነውና እዛ ለት ስራ ቦታ ወስዶ ልጄ ዶክተር የምትሆን ልጄ ይቺ ናት ወይ ብሎ በኩራት በቃ ነበረ ያስተዋወቀኝ። በዚህ ላይ ደግሞ እንግዲህ እንዳተገዝቶልኝ በጣም ኤክሳይትድ ሆኚ ማረፋው ሚሞሪ ማለት ያኔ ከሱ እሱ ነው አባቴ ወልደ ማርያም ሀይሌ ባለ አባቶች ቀን አደረሰ ባለበት ሆነት እኔ እንደምታይና እንደምትደሰት አምናለሁ። በገነት ኑርልኝ። እወድሃለሁ። መልካም አባቶች ቀን ምንምትል መገለጫ ነኝ። ከጀርዱ ወጣ ብላ ባለች የገጠር መንደር ተወልዶ ነው ያደገው። አባቴ አዲስ አበባ የከተመው በክቡር ዘበኝነት ነበር ከንጉሳዊ ነገስቱ ጊዜ ጀምሮ በደርግ ጊዜ በደርግ ጊዜ እስከ ሶማሊያ ድንበር ጠባቂነት ያገለገለ ታላቅ አርበኛ ነው። በጉርምስና ና ጉርምስና ወራት ጉልቤ ነበር። በስልሳ ዓመቱ ሮጭ አልደርስበትም። በጡረታ ዘመኑ በዘበኝነት እየሰራ ቤተሰቡን የደጎመ ጠንካራ ሰው ነው። እኔ አሁንም ድረስ እርጅናውን መቀበል አልቻልኩም። ነገር ግን ተፈጥሮ ጨካኝ ነች እና ምንም ማድረግ አንችልም። ሀይሉ ቀለሜዋ ተማሪም ነበር የኑሮ ዱብዱብ ከአስራ አንደኛ ክፍል እንዲያቋረጥ እስኪያስገድደው ድረስ ከአንደኝነት በቀር ሌላም እንደማያውቅ ዛሬም ድረስ ያሉ ሰርተፍኬቶች ይመሰክራሉ። የስድስተኛ ክፍልን ሚኒስትሪ መቶ ፐርሰንት የስምንተኛ ክፍልን ደግሞ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት አንጥጦ ነበር ያለፋቸው። የዛኔው አመሉ ቀጥሎበት ነው መሰለኝ በአንባቢነት በቤታችን ውስጥ ወዳዳር የለውም። ስንት ጊዜ ከዛሬ በኋላ መጽሐፍ ቅዱስ ብቻ ንማነበው እያለ ሲል ሰምቼዋለሁ። ሆኖም ቤት አንድ መጽሐፍ ይዤ ስገባ ብድግ አድርጎ ጭልጥ ማድረግ ልማዱ ነው። አይኑ እንዲ እያለው እንኳን ከማንበብ አይጎዝብም። የሚገርመኝ እኛ እና ደምጥም ስንለው ለሚስቱ ጮክ እያለ የሚያነብላት ነገር ነው። ለእናታችን ያለው ፍቅር እና ታዛዥነት ሁሉ የሚገርመኝ ነበር። ዛሬ ግን ይሄ ሁሉ የለም። ያ ብሩህ አእምሮ እና ብርቱ ሰውነት አልጋ ላይ ውሏል። እኒህ ቀናት ለእናትን፣ ከባድ ናቸው። ነገር ግን ተናግሮ ማዝናናት አይሆንልኝ። ይባስ ብሎ ቁጣ ቁጣ አድንለኝ። እንዲያውም በደፈናው ማመስገን እንኳን ብጭት ጥሩ ነበር። እንደምወዳቸው ብነግራቸው መልካም ያባቶች ቀን ስጫት ላይ